ስላም እንዴት ዋላችሁ? ከዛሬው ዜና ጋር እኔ በሳማ አብደላ። በአንድ ቀን ውስጥ ሌሎች 1400 ዋቢያኖች በውድበሪ ከሆነ ውስጥ በዘጠና የሚጠጉ ጨምሮ ለኮሮና ቫይረስ ልቦወል ተጠቂ ሆነዋል። በመንግስት ደረጃ ተጨማሪ 13 ሰዎች ሞተዋል። የሶላን ዲስትሪክት ጤና ውድበሪ ኮዋኒ ውስጥ አንድ ተጨማሪ ሞት ሪፖርት አድርጓል። አንዲት ተሮጊት ናት። ወረርሽኙ ከተከሰተበት ጀምሮ በደመረው ውድበሪ ኮኒ ውስጥ የሞቱ ሰዎች 82 ደርሰዋል። በክልሉ አዲስ 482 ሰዎች በሆስፒታል ሕክምና የተደረገላቸው መሆኑን የሆስፒታሎች ማደጊያ እየጨመረ መምጣቱን ቀጥሏል። እና ስልሳ አራት በሱሲ ሁለት ሆስፒታሎችም ነው። በሰሜን ምዕራብ አይዋ ውስጥ 13 እና አራት ደግሞ በዶሪ ካኒ ውስጥ ጨምሮ 61 የረጅም ጊዜ እንክብካቤ መስጫ ተቋም ወረርሽኝ ተከስተዋል። የአይዋ ገዢ ኪምራንዶች ለፕሬዚዳንት ዶናልድ ትራምፕ የተደረገ ዘመቻ በኮቪድ 19 ስርጭት አለመማ ለመከላከል ትክክለኛ የደህንነት ጥያቄ ተወስደዋል ብለው እንደሚያምኑ ተናግረዋል።

ኖቭ ዳኮታዎች ኬስ ነውን በኒ በዘመቻ አካሂዷል። ግዛቱ ከጉዳዮች አዲስ ከፍተኛ ቦታ በመስከረም ጭንብላ ሳልተለበሰ መታየት ትችላለች። ንቁ ጓደኞች በሳውዝ ዳኮታ ለመጀመሪያ ጊዜ ሰባት ሺህ ከፍ ያለ እንደ አንድ በተከታታይ ሶስተኛ ቀን ሆስፒታል ወደ ሆስፒታል ከፍ ያለ ሆስፒታሎችን መተኛት ነው። ነበራስካ ወደ አንድ ሺህ የሚጠጉ አዲስ ጉዳዮች ሪፖርት አድርጓል። የገጠራማ አካባቢዎች የሚገኙ ሕክምና በመላ ግዛቱ ከፍተኛ የሆነ ኢንፌክሽን መጠን እንዳሳሰባቸው እየገለጹ ነው። የነብራስካ አውንታዊ መጠን በአገሪቱ ውስጥ ስደተኛ ከፍተኛ ደረጃ ላይ ደርሷል። የነብራስካ እና የሀምስት ሺ ሰላሳ ሰዎች ሞት ከሀምሳ አራት ሺህ በላይ አውንታዊ ተጠቂዎችም እንዳሉ ገልጿል። አመሰግናለሁ።